ከአስር ዓመት በላይ በሳውዲ አረቢያ ሪያድ የኖሩት አቶ ቢኒያም ክፍሌ በአንድ የግል ኩባንያ ውስጥ በአማካሪነት ይሰራሉ። አንድም በኢትዮጵያ በየወቅቱ የሚያጋጥመው የውጭ ምንዛሪ እጥረት፣ ሁለትም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ይህን እጥረት ለመቅረፍ ምን ድርሻ ሊኖራቸው ይገባል? በሚል መነሻ መለስተኛ አጥኒ ቡድን በማቋቋም ከሶስት ዓመት በላይ የፈጀ ጥናት ማድረጋቸውን ያብራራሉ። የኢትዮጵያ መንግስት ኤምባሲ መረጃዎች እንደሚያመለክቱት ከ200ሺ በላይ ኢትዮጵያውያን በሳውዲ አረቢያ በህጋዊ መንገድ ይኖራሉ። የዚያኑ ያህል ቁጥር በህገ ወጥነት እንደሚኖሩ ይነገራል። የናሙና ጥናቱ መነሻ ያደረገውም በህጋዊ መንገድ የሚኖሩትን ከእነርሱም በሳዑዲ አረቢያ ዝቅተኛ ተከፋይ የሆኑትን ያገኛሉ ተብሎ ከሚታሰበው አንድ ሺህ የሳዑዲ ሪያል ግማሹን ወደ ሀገር ይልካሉ የሚለውን ታሳቢ በማድረግ ነው። በዚህ እጅግ አነስተኛ በሆነ ገንዘብ በሚልኩ ሰዎች ላይ ያለውን ስሌቱን ስንሰራው በአመት ከ318 ሚሊዮን የአሜሪካን ዶላር በላይ ገንዘብ በኢትዮጵያውያን ወደ ኢትዮጵያ ይላካል። በሳውዲ አረቢያ ኢትዮጵያውያን ከሚጠቀሙባቸው የገንዘብ ማስተላለፊያ መንገዶች መካከል የሳዑዲ አረቢያ ባንኮች፣ የኢትዮጵያ ኤምባሲ የከፈተው የገንዘብ መላክ አገልግሎት ና የኢትዮጵያ መንግስት በኤምባሲው በኩል የዘረጋው የአርባ ስልሳ የመኖሪያ ቤት ስራ መርሃ ግብር፣ የዌስተርን ዩኒየን ና የመኒግራም አገልግሎቶች እንዲሁም የግል የሀዋላ ላኪዎች ይገኙበታል። ከነዚህ አምስት የገንዘብ ማስተላለፊያ መንገዶች ዘጠና በመቶ የሚሆኑት ኢትዮጵያውያን በግል የሀዋላ ላኪዎች በመጠቀም በመጠቀም ነው ገንዘባቸውን የሚያዘዋውሩት። በሳውዲ ባንኮችም ሆነ በህጋዊ የገንዘብ አዘዋዋሪ ተቋማት ገንዘብ ለመላክ የሚጠይቁት ህጋዊ የመኖሪያም ሆነ የዜግነት ማመላከቻ ሰነዶች ሁኔታ የገንዘቡን ምንጭ ማሳወቅም ሆነ በቀላሉ ተደራሽ ያለ መሆናቸው፣ እንዲሁም የአገልግሎት ክፍያ መጠየቃቸውና የምንዛሪ ተመናቸው አናሳ መሆኑ ለአብዛኛው ኢትዮጵያዊ ሩቅ እንዲሆኑ አድርጓቸዋል። በአንጻሩም የግል ሀዋላ ላኪዎች ህጋዊ ካለመሆናቸው በስተቀር በሚፈለገው መጠን ተደራሽ መሆናቸው፣ ከተቀባይ አድራሻ በስተቀር ምንም አይነት ሰነድ ያለ መጠየቃቸው፣ ፍጥነታቸው፣ የተሻለ ምንዛሪ መስጠታቸው፣ አንዳንዴም እንደ ደንበኝነቱ መጠን የዱቤ አገልግሎት ማግኘት ማስቻላቸው በአብዛኛው ኢትዮጵያዊ ዘንድ እጅግ ተመራጭ አድርጓቸዋል። የአቶ ቢኒያም ጥናት እንደሚያሳየው በግል ሀዋላ ሰሪዎች ወይም ገንዘብ አስተላላፊዎች ከችርቻሮ ልቃሚዎች፣ ከሰብሳቢዎች ጅምላ ተረካቢዎች፣ እና አከፋፋዮች፣ አገናኞች፣ የሳውዲና የቻይና ባንኮች፣ በኢትዮጵያ በኩል ያሉ አገናኞች ባንኮችና ስምጭ ነጋዴዎችን ጨምሮ አስራ አራት ደረጃዎችን የያዘ ሽቅብም ሆነ አግድም የሚገናኝ መረብ ያላቸው በህቡ የሚንቀሳቀሱ ናቸው። ከዚህም በላይ የገበያውን ዋጋ በስብሰባ የሚወስኑ ጥፋተኛ ያሉትንም የሚቀጡበት ህግ ያላቸው በየቀኑ በሚሊየን ዶላሮች የሚቆጠር ገንዘብ የሚያዘዋውሩ ናቸው። ከመገለጫ ባህሪያቶቹ ዋነኛው ህቡ ነው። በግልጽ የወጣ ነገር የለውም። ያ ህቡነቱ ምንድን ነው? ለምሳሌ እኔ ገንዘብ ላኪ ነኝ ብል እኔ የማቀው ሁለት ሰዎች ነው። ችርቻሮ ሰብሳቢውን የማቀው፣ ከዚህ ኢትዮጵያ ውስጥ የሚቀበልልኝን ቤተሰቤን፣ ዘመዴን የማቀው። ሌላ የማቀው የለም። ሌሎች የእስያ የአፍሪካና የመካከለኛው ምስራቅ ሀገሮች ርዕሰ ጉዳዩን እንዴት እንዳስተናገዱት ጥናታዊ ጽሁፉ ተመልክቷል። በተለይ የህንድ መንግስት ለባንኮቹ ከፍተኛ ገንዘብ በመልቀቅ ውጭ ሀገር ለሚኖሩ ዜጎቹ የመኖሪያም ሆነ የንግድ ቤቶችን በረጅም ጊዜ ክፍያ የሚያገኙበትን መርሃ ግብር በሰፊው ዘርግቶ ራሱንም ሆነ ዜጎቹን በመጥቀም ላይ ይገኛል። እንደ 460 አይነት በረጅም ጊዜ ክፍያ በውጭ ሀገር የሚኖሩ ኢትዮጵያውያን የቤት ባለቤት እንዲሆኑ እድል የሚሰጡ የግንባታ ልማቶች ቢያካሄድ የኢትዮጵያ መንግስት እንደ ሀገርም ሀገሪቷ ወደ ቻይና እያጣች ያላቸውን በዜጎቿ የተሰበሰበ የውጭ ምንዛሬ ወደ ሀገር ውስጥ እንዲገባ ማድረግ ትችላለች። ከሀገር ውጪ ለሚኖረው ማህበረሰባቸው እንደዚህ አይነት መርሃ ግብሮችን የዘረጉ ሀገሮች የሰው ጉልበትን ጨምሮ ለግንባታ የሚያስፈልጉ ቁሳቁሶች በአብዛኛው በሀገር ውስጥ የሚገኙ በመሆኑ መንግስታት አንድም የውጭ ምንዛሬ ማግኛ፣ ሁለትም ለዜጎቹ ሰፊ የስራ እድል የሚፈጥሩበት መንገድ ነው። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ